ጤና አመሻችሁ አድማጮቻችን። የጋቢና ቪኦኤ የሐሙስ ምሽት ጥቅምት 11 2014 ዓ.ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። አብራችሁን ስለሆናችሁ እያመሰገንን ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። የትዝታው ንጉሥ የተሰኘው መሐሙድ አህመድ ከሰሞኑ በዚህ በዋሽንግተን ዲሲ ተዘክሯል። የሚገባው ክብር የምንሰጥበት ጊዜ ላይ ነንና፣ ጋሽ ማሙድ እንኳን ደስ ያለህ እንኳን ለዚህ በቃ ዝቅ ያለ ዘገባ አለን። በሌላ በኩል የአየር ንብረት ለውጥ በኢትዮጵያ በመካከለኛው ስምጥ ሸለቆ ስላስከተለው ጫናም የምናይ ይሆናል። በአሁኑ ጊዜ ከብቶች ሲባሉ በጣም የሚያሳዝኑ ከብት ተግቦ አይገባም አንደኛ መሬት የለም ሴዶ የሚበለበት ከብቶች በራብ እያለቁ የሚበሉት ነገር የለም የሰማችኋቸው የአዳሚቱሊ ነዋሪ የሆኑትን አርሶ አደር ኒኔ ሆርሲሳን ነው የአየር ንብረት ለውጥ በአካባቢያቸው ላይ ስላሳደረው ጫና የሚሉን አለ። ይህንና ሌሎች ዘገባዎችን ይዘን ወደ እናንተ መተናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ተምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን <aunque me> <descriptor> <mader> <Liberty." comm worries> በደቡብ ሱዳን የጣለ ከፍተኛ ዝናብ ያስከተለው ጎርፍ በርካታ ማህበረሰቦችን ሙሉ በሙሉ በማጥለቅለቅ በመቶና በሺዎች የሚቆጠሩ ሰዎችን መተዳደሪያ ሙሉ ለሙሉ ማውደሙን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ጎርፍ ለደቡብ ሱዳን አዲስ ባይሆንም ከቅርብ ጊዜ ወዲህ እየደረሰ ያለበት ፍጥነትና መጠን አስደንጋጭ መሆኑም ተገልጿል። በደቡብ ሱዳን የስደተኞች ኮሚሽኑ ተወካይ የሆኑት አራፋት ጀማል ከ700ሺ በላይ በሚሆኑ ሰዎች ላይ ጉዳት ያደረሰውን የጎርፍ አደጋ በመጽሐፍ ቅዱስ ላይ ከተጠቀሱ አደጋዎች ጋር ያነጻጽሩታል። በተለይም የጎርፍ አደጋው የደረሰው ደቡብ ሱዳን ግጭት፣ ኮቪድ-19 እና የረሃብ አደጋ ባስከተሏቸው ቀውስ ውስጥ ሆኖ መሆኑንም ጠቅሰዋል። የአየር ንብረት ለውጥ እየተጠናከረ በሄደ ቁጥርም የጎርፍ አደጋው የበለጠ ውድመት መድረሱን እንደሚቀጥልም አመልክተዋል። ሶማሊያ ውስጥ በኮቪድ-19 ወረርሽኙ የመጀመሪያ ወራት በኮቪድ ምክንያት ሕይወታቸው ያለፈው ሰዎች ቁጥር የሀገሪቱ መንግስት ካለው ቢያንስ በ32 ከመቶ ይበልጣል ሲል አንድ አዲስ ጥናት አመለከተ። ዓለም አቀፍ የተላላፊ በሽታዎች መጽሔት ላይ የታተመው ጥናት እንደሚለው በሶማሊያ ዋና ከተማ ሞቃዲሾ ውስጥ እንደ አውሮፓውያን አቆጣጠር ባለፈው 2020 ዓ.ም ከመጋቢት እስከ መስከረም በነበሩት ወራት ውስጥ በኮቪድ ሳቢያ የሞቱት ሰዎች ቁጥር በትንሹ ከ3200 እስከ 11800 ይሆናል ተብሎ እንደሚገመት ገልጿል። በዚያን ጊዜ ውስጥ የሶማሊያ መንግስት በኮቪድ ምክንያት ሞተዋል ብሎ ሪፖርት ያደረገው 99 ሰዎችን ሲሆን በሀገሪቱ በአጠቃላይ በቫይረሱ ተይዘዋል ብሎ ያወጣው አሃዝ ደግሞ 21269 መሆኑን ይህ አዲስ ጥናት ዘርዝሯል። የጥናቱ ተመራማሪዎች ይህ በተጨባጭ ካለው የቫይረሱ ተጋላጮች ቁጥር እጅግ ያነሰ መሆኑ መሆኑን የገለጹት። ሆኖም በሶማሊያ የዓለም የጤና ድርጅት ተጠሪ ዶክተር ማሙኑር ራህማን ማሊክ ጥናቱ ትክክለኝነት ይጎድለዋል ብለዋል። ምናልባትም ትክክለኛው አሀዝ መንግስት በሰጠው ዝቅተኛ ቁጥርና በዚህ ጥናት በቀረበው አሀዝ መሀል ሊሆን ይችላልም ሲሉ ተናግረዋል። ፌስቡክ ኩባንያ ከውጭ ሀገር ለሚያስመጣቸው ሰራተኞች በማድላት በደል ፈጽሞብናል የሚል አቤቱታ ላቀረቡበት ተከሳሾች 9.5 ሚሊየን ዶላር ውዝፍ ክፍያ እና 4 ሚሊየን 700 ሺህ ዶላር መቀጮ እንዲከፍል የተወሰነበት መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። ፌስቡክ መቀጮ እና የደሞዝ ክፍያ የተወሰነበት ቢያንስ እንደ አውሮፓውያን አቆጣጠር ከ2018 ዓ ም ጀምሮ እስከቀጠለው 2019 መስከረም ወር በነበረው ጊዜ ውስጥ በፈጸመው አድሎ ምክንያት ነው ሲል የሚኒስትር መስሪያ መስሪያ ቤቱ አመልክቷል። ኩባንያው በጊዜያዊ የስራ ፍቃድ ሰራተኞችን ለማምጣት ብሎ የአሜሪካ ዜጎች ስደተኞችና ቋሚ የመኖሪያ ፍቃድ ያላቸውን ሰዎች ጨምሮ በሀገር ውስጥ ለመቀጠር የሚያመለክቱ ሰዎችን በብዛት ሳይቀበል ቀርቷል ተብሎ ተወንጅሏል። ፌስቡክ በጊዜያዊነት የስራ ፍቃድ የሚያስመጣቸውን ሰራተኞች ቋሚ የመኖሪያ ፍቃድ፣ ግሪን ካርድ እንዲያገኙ ሲረዳ መቆየቱንም ዜናው ጠቅሷል። በፌስቡክ ኩባንያ ላይ የተጣለው መቀጮና የደሞዝ ክፍያ በፍትህ ሚኒስቴር የሲቪል መብቶች ክፍል የሰላሳ አምስት ዓመት ታሪክ ከፍተኛ መሆኑ ተዘግቧል። ዩናይትድ ስቴትስ በቀደሙት ፕሬዚዳንት ዶናልድ ትራምፕ ዘመን መንግስት በታሪክ ባልታየ ደረጃ በዓለም ዙሪያ አሽቀልቅሎባት የነበረው ድጋፍ በጆ ባይደን አስተዳደር የመጀመሪያ ስድስት ወራት ማንሰራራቱን ጋለፕ ያወጣው አዲስ የህዝብ አስተያየት ግምገማ ገለጸ። የህዝብ አስተያየት አጠናቃሪና ገምጋሚ ተቋም ጋለፕ ወደ ሀምሳ በሚሆኑ ሀገሮች የህዝብ አስተያየት መሰብሰቡንም አስታውቋል። ፕሬዚዳንት ባይደን በቅርብ ሳምንታት ውስጥ በሀገር ውስጥ ያላቸው የህዝብ ድጋፍ ቢቀንስባቸውም በዓለም አቀፍ መድረክ ጥሩ ይዞታ ላይ መሆናቸውን ነው በአዲሱ የጋለፒ ህዝብ አስተያየት ውጤት የሚያመለክተው በዚህ መሰረት እንደ አውሮፓያን አጣጠር በ2020 ዓ ም ወደ 30 ከመቶ ወርዶ የነበረው ድጋፍ ካለፈው ነሐሴ ወር ወዲህ ወደ 49 ከመቶ ከፍ ብሏል። ለህዝብ ድጋፍ መጨመር ከፊል ምክንያቱ የባይደን አስተዳደር ዩናይትድ ስቴትስን በአለም አቀፍ ጉዳዮች ከሌሎች ሀገሮች ጋር በትብብር ወደ መስራት ፖሊሲዎች በመመለሱ መሆኑን በጋለፒ አለም ዜናዎች ዋና አዘጋጅ ጁሊሬ ገልጸዋል። ሆኖም የዩናይትድ ስቴትስ ከአፍጋኒስታን የለቀቀችበት የተመሰቃቀለ አወጣጥ እንዲሁም በቅርቡ ለአውስትራሊያ በኒውክሌር ኃይል የሚንቀሳቀሱ ባህር ሰርጓጅ መርከቦች ለመስጠት በተደረገው ስምምነት ሳቢያ አጋሮቿ በሆኑ ሀገሮች ጭምር ነቀፌታ ደርሶባታል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ and be not <laughs> መንግሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪኤ የሐሙስ ምሽት ጥቅምት 11 2014 ዓ ምት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንም በሬዲዮ ቴሌቪዥን፣ በኢትዮ ሳት ላይ ታገኟቸዋላችሁ። እንዲሁም በቪ አምሃሪክ የፌስቡክ ገጽና ድረገጾች ላይ ልትከታተሎቻቸው ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። አሁን ለእለቱ ወደ ያዝናቸው ጥንቅሮች እንሻገር። ከ60 ዓመታት በላይ ኢትዮጵያውያን የሙዚቃ አፍቃሪዎችን ሲያዝናና ና በሙዚቃው ሲያዝናና የኖረው ማሀሙድ አህመድ ከሰሞኑ በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ የዝክር ፕሮግራም ተሰናድቶለት ነበረ። ሙዚቀኛው በዚህ መሰናዶ ላይ ከድምፃዊ አጋሮችና አድናቂዎች ታድመው ነበረ። መርሃ ግብሩን የተከታተለው ሀብታሙ ስዩም ነው። ቀጥሎ ይቀርባል። በኢትዮጵያ የሙዚቃ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በገናናነት ቆይቷል። ዛሬም በመድረክ ላይ ልዩ መስህቡና እርጅና ባልረድተው ድምፁ የተመለካሽ በረከት መሆኑን ቀጥሏል። መሐሙድ አህመድ መመሰጋገን፣ መከባበር በህይወት እያለ በአይነ ስጋ እየተያዩ ቢሆን ይሻላል ያሉ ወዳጆቹ ከሰሞኑ ልዩ መርሃ ግብር አዘጋጅተው ነበረ። አስተባባሪው ድርጅት አፈኪን ይባላል። ክብር የሚሰጥ የሚገባው ክብር የምንሰጥበት ጊዜ ላይ ነን እና ጋሽ ማሙድ እንኳን ደስ ያለ፣ እንኳን ለዚህ በቃ ይሄንን ያህል ዓመት የህዝብ ፍቅርን ገዝቶ ገዝፎ ነግሶ መቆየት መታደል ነውና እንኳን ደስ አለ። በዚህ ዝግጅት ላይ የመሐሙድ የስኬት ዘመናት የወዳጅና የባልደረቦቹ ምስክርነት የተካተተበት አጭር ዘጋቢ ፊልም ታይቷል። እውቅ የሙዚቃው ዘርፍ ባለሙያዎችን ጨምሮ በርከት ያሉ እንግዶችና አድናቂዎች በተገኙበት በዚህ ዝግጅት ላይ ካገኝናቸው የኢትዮጵያ የሙዚቃ ዘርፍ ገናናዎች መካከል አንዱ ፀሐዬ ዮሐንስ ነው። ፀሐዬ መሐሙድን እንዲህ ገልጸዋል። መሐሙድ ለኢትዮጵያ ሙዚቃ ያደረገው አሻራ በዚች ትንሽ ደቂቃ ውስጥ የሚገለጽ አይደለም። መሐሙድ ማለት በኢትዮጵያ የኪነ ጥበብ ውስጥ አንድ መጽሐፍ ማለት ነው። እነሱ የእነሱ መኖር ነው እኛን ዛሬ ለዚህ ያበቃል። መሐሙድ ከምንም በላይ ለሙያው ያለው ነገር በጣም ከሚገባው በላይ ማንም ማንም ከማንም መግለጽ አስቸጋሪ ነው። ለሙያው ትልቅ ፍቅር አለው ብዙ ማለት ይችላሉ። ህዝብ ለህዝብ ላይ በዚህ ላይ ደግሞ ሙያተኛነት ብቻ አይደለም። ጸባዩ ራሱ የመሐሙድ ፀባዩ በቃ መሬት የሆነ ሰው ነው። ለማንም ሰው ለማንም ሰው እጅ ነስቶ የኖረ ስልሳ ዓመት ያገለገለ የኪነ ጥበብ ሰውን ነው። ማሙድና ለዚህ ቀን እሱን ለማክበር በመገኘት በጣም ነው ደስተኛ ነኝ። አዘጋጆቹም ይልመድባችሁ እላለሁ። እንደዚሁ ሳናመሰግናቸው ሳናጨበጭብላቸው ቆመን ከፍ ብለን የሰሩት ነገር ምስጋና ሳናቀርብላቸው ያለፉ ብዙ ብዙ አርቲስቶች አሉና ይሄ ትልቅ ነገር ነው። ድምፃዊ ብርሃኑ ተዘራ በበኩሉ በሙዚቃው ዘርፍ ተተኪ ባለሙያዎች እንዲፈልቁ አንጋፋው መሐሙድ አህመድ የነበረውን መልካም ተጽዕኖ አውስቷል። ጋሼ በህይወት ዘመኑ ለሙዚቃ ያበረከተውን ነገር ተናግሬ አልጨርሰውም። ብዙ አመት ስልሳ አመት በሙዚቃ ውስጥ መኖር ማለት ቀላል አይደለም። በእድሜ መኖር እንኳን በራሱ ትልቅ ነገር ነው እንኳን በሙዚቃ ህይወት ውስጥ በስልሳ አመት ውስጥ ደግሞ ለኢትዮጵያ ብዙ ሙዚቃዎችን አበርክቷል። በጣም እንዲህም ሆኖ ደግሞ ጸባይ ሸጋ ነው ከሁሉም ሳጋር የሚግባባ ነው። በስራው በጣም ጠንካራ ነው። ለእኛ ደግሞ እስካሁኑ ትውልድ ድረስ ከነሱ ብዙ ትምህርት የስራ ዲሲፕሊን ከነሱ ጠንካራነት በግጥምም በዜማም እነሱ በጣም ጠንካራ ስራ ሰርተው እስካሁኑ ድረስ እንዲደመጥ ሆነዋል እና የነሱ ብዙ ነገሮችን ወደኛ አምጥተዋል እና ጋሼ ደግሞ የትዝታው ንጉሥ ተብሎ የተሰጠው ከስራው ጉልበት ነው እና ብዙ ጋሽ ማሙር ለእኛ ብዙ በረከቶች ሰጥቶናል። ዛሬ ደግሞ ለዚህ ቀን በመድረሱ እግዚአብሔር የተመሰገነ ሆነ። በጣም ደስ ብሎናል። ብርሃኑ የምስጋና መርሃ ግብሩን ያዘጋጁትንም መልካም አድርጋቸዋል ብሏልን። አዘጋጆቹንም ይህንን ነገር በማድረጋቸው አፈኪን በጣም በጣም ይመሰገናሉ። በህይወት እያለ እንዲህ አይነት የተከበረ ቀን በማድረጋቸው እግዚአብሔር ያክብርልን። እኛ ሁላችንም እንደተከበር ነው የምንቆጥረው። ትክክል ነው። ፋሲል ደመወዝ በተለይ በባህላዊ የሙዚቃ ስራዎቹ የሚታወቅ ሌላኛው ስመ መልካም የሙዚቃ ሰው ነው። የእሱን ሀሳብ ደግሞ ንስማ። በዚህ እድሜው ራሱ እንደው ዛሬ እንኳን ሲዘፍን አይታችታል። በዚህ እድሜው እንደዚህ መስፈን በጣም እጅግ የሚያኮራ እና ይበል የሚያሳይ ነው። እድሜ ይስጠው። አሁንም ጋሽ መሐመድ ደግሞ በጣም ከፍ ያድርገው ለእኛ በሶስት ዘመን ይበለው። ከክቡር ዘመኛ ጀምሮ እየመጣ ያለበት ሁኔታ ጋሽ ማሙ በፍቅር ዘፈኑ በሀገር ወዳድነቱ በሁሉ ነገር ገልጬ እንደው በዚህ ቋንቋ ገልጬ አልጨርሰውምና፣ በጣም ደስ የሚያሰኝ ይበል የሚያሰኝ ነው። እጅግ ደስ ብሎኛል። በዚህ ዝግጅት ላይ ለዓመታት በሙሐሙድ አህመድ ሙዚቃ ሕይወታቸውን ያደመቁ መንፈሳቸውን ያስደሰቱ አድናቂዎቹን አግኝቻለሁ። ለምን የተወሰኑትን አስተያየት አንሰማም? እንዴት ሰብለበላቸው ይባላለ ዘካርያስ እኔ እንግዲህ ከማቀው ጀምሮ እድሜ ደርሶ ዘፈን መስማት ሲጀምር ጀምሮ መሐሙድ አህመድ በቃ የመጀመሪያው እስካሁንም ድረስ ያለ ዘፋኝ ለኔ እሱ በእድሜ ትልቅ ነው። ከእኔ ከነበርኩበት ግን ከጀመርኩ ጀምሮ በጣም እስካሁን አድናቂ ነኝ። ምንም ዘፋኝ የሚወዳደሩ የለም ብዬ ቆሜ ይከራከራል። ሙዚቃ አድገናል። አገርን አንድ አድርጓል። አፋቅሯል። እና ሙ ትልቅ ቦታ አለው ሙዚቃ ዓለም እና በየግል የፍቅር ዓለማችን በትዳር ዓለማችን በህይወታችን ውስጥ ትልቅ ሁለታ ውሎልኝ። ስሜ ጤናዳም ይልማ እባላለሁ። ጤናዳም ገበያ ወይም ጤናዳም ይልማሽ በሺህ እባላለሁ። መሐሙድ ማለት ለእኔ ወንድሜ፣ ዘመዴ፣ ቤተሰቤ ምን እንደዚህ ብዬሽ የምልህ ነገር የለም እና የዛሬ ስድስት ዓመት ነው እኔ ያገባሁት። በሌት እድሜ ላይ ነው ያገባሁት ግን ከልጅነት እስከ እውቀት ያለውን ዘፈኑን በሙሉ የዘፈነልኝ ወንድሜ፣ በገንዘብ አይደለም፣ በነፃ ምንም እድሜ የማረስውን ነገር ያደርገልኝ ወንድሜ ነው እና ስንቱን አሰብኩት

ምሽቱ የተደመደመው አንጋፋው ድምፃዊ መሐሙድ አህመድ ለታዳሚዎቹ ባቀረባቸው የሙዚቃ ስራዎቹ ነበረ። በነገራችን ላይ መሐሙድ ሰማንያኛ ዓመቱን ደፍኗል። የመድረክ ብቃቱን ላይ ግን የመንፈስ ወጣትነት በዓመታት እንደማይወይብ ዕድሜ ቁጥር እንጂ ሌላ አይደለም ሲሉ ለሚሟገቱ ማስረጃ የሚሆን ይመስላል። አቶ አሙስዩም ዋሽንግተን ዲሲ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ተከታዩን ዘገባ እናስተዋውቃችሁ። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ውስጥ ከፍተኛ የሆነ የዝናብ እጥረትና የአካባቢ ሙቀት መጨመርን አስከትሏል። ይህም ምርት እንዲቀንስ ማድረጉንና የምግብ ተጎጆች ቁጥር በከፍተኛ ሁኔታ እየጨመረ መሆኑንም በድርቅ ምክንያትም ምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ አንድ ዓመት ጊዜ ውስጥ ከዘጠኝ ሺህ በላይ ከብቶች መሞታቸውን የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ወይም በምህፃረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት ከሰሞኑ አስታውቋል። የጥምረቱ የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ለአሜሪካ ድምጽ እንደተናገሩት ከዚህ በፊት የማይታወቁ የአዝርት በሽታዎች በመብዛታቸው ገበሬው ጸረ ተዋሲያንን በመግዛት ለከፍተኛ ወጪ እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየውንና ባዳሚት ሁሉ የሚኖሩ ገበሬዎችን አነጋግራ ተከታዩን አሰናድታለች። የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝቡ እንኳን ያውቃል ያውቋል። ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ይሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዶ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ብራት ትንሽ ናት። ቢያንስ አምስት ወይም ደግሞ አራት አካባቢ ሰዎች ጤና ደግሞ ሰላምና ጤና ብሮ ሰው ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።

የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በዱሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒ ኤች ኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳይ ነግረውናል ናል። ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ በሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህን እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮ ባዮዳይቨርስቲ የምንለው የሱም አይነት ይቀንሳል ማለት ነው። ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየሁ ያስረዳሉ። በፊት እዚህ አካባቢ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ይብን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ታዋሲያን እና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ታንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስት ሳይዶችን ወይም ጸረ ታዋሲያንን ይረጫል። ጸረ ታዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህም ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስቴ አራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ምግብአት ወይም ለእነዚህ ጸረ አረም እና ጸረ ታዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ፣ ግን ለእነዚህ በሽታዎች እና ጸረ ታዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው። አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ድሮ ማዳበሪያም አልፈልግም፣ ክረምት ያሳግዳል። መሬቱ የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበሪያ ተቀስጦ ወይም ደግሞ ዝናብ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ፣ ካለበለዚያ ግን ምንም አይገኝም። የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚቱሉ ወረዳ ብቻ በሁለት ሺ አስራ በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል ይሆናል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በቂ ሳር ያገኛሉ። እንስሳ ከሚሉባት ከፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር ላ የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች እሱን ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላ ከራክሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝኑ ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበለበት ከብቶች በራብ እያለቁ የሚበሉት ነገር የለም። የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየሁ እንዲህ ይገልጹታል። አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እቅፍ የሚባል አካባቢ ጨምሯል። ባለፈው ዓመት ማክሲመም ወደ አንድ ሺህ ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋት ና ከመቀነሱ ጋር በተያያዘ ከሁለት ሺ እስከ ሁለት ሺ አምስት አካባቢ በኩንታል ደርሷል። የዝዋይ ላንጋኖ፣ አብያታና ሻላ ሐይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ሕይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካር ካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ። ዓለም አቀፍ ደረጃ ያሉ የተለያዩ ለግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታው የሚደረጉ እንደዚሁ ተፈጥሮ መመናመን በዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። የአሜሪካ ድምጽ ዘገባ፣ ስመኝሽ የቆየ፣ ዋሽንግተን ዲሲ። ጤና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ከዚህ በመቀጠል የምናምራው ወደ ሙዚቃ ነው። ከ60 ዓመታት በላይ የኢትዮጵያን ሙዚቃ አፍቃሪዎችን ሲያዝናና የቆየው መሐሙድ አህመድ ከሰሞኑ ተዘክሯል። እኛም ለዛሬ ምርጫችን ያደረግነው እሱን ነው። ከሙዚቃው ጋር ተዝናኑ። She teresa show Interessa sasha አድማጮቻችን ስለነበረን ቆይታ እያመሰገንን በዚሁ የምንሰናበታችሁ ይሆናል። ሳስተናግዳቸው የምሽት ኤደን ገርመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ። ከመሐሙድ ጋር እንተዋቸዋለን። ተናደ እንደምን ይወድቃል፣ እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾ ተረሳሾኝ